ትኩረት በአፍሪካ ውጊያና ውዝግብ በቀጠለባት በደቡብ ሱዳን የተሰማራውን የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ በምህፃሩ አንሜስን ለማጠናከር ተጨማሪ ወታደሮች ወደ ሀገሪቱ ይላኩ መባሉ ተቃውሞና ክርክር አስነስቷል። በእርግጥ ይኸው ጓድ ደቡብ ሱዳንን ያረጋጋል የሚለው ጉዳይ የብዙዎች ጥያቄ ነው። ሆኖም በአሁኑ ወቅት ግልጽ የሆነ አንድ ጉዳይ አለ። ይኸውም የአንሚስ የተልዕኮ ሂደት አሁን ባለበት ሁኔታ ሊቀጥል አለመቻሉ ነው። እርግጥ በደቡብ ሱዳን 12ሺህ ወታደሮችና የታጠቁ ፖሊሶችን ያሰለፈው የተባበሩት መንግስታት ድርጅት ተልዕኮ በጦር ሰፈሩ ከ200 ሺህ ለሚበልጡ ደቡብ ሱዳናውያን ሲቪሎች ከለላ የሰጠበት ድርጊት በቀላሉ የማይታይ መሆኑን ዓለም አቀፉ ማኅበረሰብ ይስማማበታል። ይሁን እንጂ ደቡብ ሱዳን እንደ ጎርጎሪዮሳውያኑ የዘመን ቀመር ሐምሌ 2011 ዓ ም ነጻነቷን ካገኘች ወዲህ በዚያ የተሰማራው አንሚስ በሀገሪቱ በተለይም በመዲናይቱ ጁባና አካባቢዋ በተደጋጋሚ እየተካሄደ ያለውን ውጊያ እስካሁን ማስቆም አልተሳካለትም። ይሁንና በደቡብ ሱዳን የሚገኙት የጀርመናውያኑ የፖለቲካ ጥናት ቡድን ፍሬድሪሽ ኤበርት ተቋም ዋና ስራ አስኪያጅ ሄንሪክ ማይሃክ እንደሚሉት ከአንሚስ ብዙ መጠየቅ ትክክለኛ አይደለም። አስራ ሁለት ሺህ ወታደሮችንና የታጠቁ ፖሊሶችን ያሰለፈው ሰላም አስከባሪ ጓድ በቆዳ ስፋቷ ከፈረንሳይ በማታንሰዋ ትልቅ ሀገር ውስጥ ብዙ ለውጥ ያስገኛል ብሎ መጠበቁ ከገሃዱ የራቀ ምኞት ነው። ምክንያቱም ደቡብ ሱዳን በአካባቢው ካሉት ሀገራት መካከል በጣም ብዙ የታጠቁ ቡድኖች የሚንቀሳቀሱባት ሀገር ናት። የምስራቅ አፍሪቃ ጊዜያዊ ሁኔታን በቅርብ የሚከታተሉ አንዳንድ ታዛቢዎች የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ አንሚስ የሚጠበቅበትን ለማሟላት የሚያስፈልገው በቂ ስልጣን እንደሌለው ነው የሚመለከቱት። ይሁን እንጂ ብዙዎቹ የሱዳን አጥኚዎች ይህን እንደ መከራከሪያ የሚቀርበውን ሀሳብ ያን ያህል አሳማኝ ሆኖ እንዳላገኙት በደቡብ ሱዳን ጊዜያዊ ሁኔታ ላይ ለጀርመናውያኑ የግብረ ሰናይ ድርጅት ብሮት ፍርዲቨልት አማካሪ የሆኑት ወይዘሮ ማሪና ፔተር ገልጸዋል። እኔ በግሌ አንሚስ አሁንም ጠንካራ ስልጣን አለው ብዬ ነው የማስበው። በአንሚስ ስር የተሰማሩት ሰላም አስከባሪዎች አሁንም እንኳን የሲቪሉን ሕዝብ ደህንነት ማስጠበቅ የሚያስችላቸው ስልጣን አላቸው። ግን ራሳችንን መጠየቅ ያለብን ሀገሪቱን ለማረጋጋት አንሚስ በቂ ሰላም አስከባሪዎች አሉት ወይ? እነዚህ ሰላም አስከባሪዎችስ የራሳቸው የተቀናቃኝ ወገኖች የሚያካሂዱት ውጊያ ሰለባ መሆን ብዙም የማያስጨንቃቸው ደፋሮች ናቸው ወይ? ይህ ነው ለእኔ ትልቁ ጥያቄ። ይኸው የብዙዎች ጥያቄ የሚያሳየውም በደቡብ ሱዳን በአፋጣኝ መረጋጋት ለማስገኘት ተጨማሪ ሰላም አስከባሪዎች ማሰማራት አስፈላጊ መሆኑን ነው። ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ሰሞኑን ዩኤስ አሜሪካ ያቀረበችው ረቂቅ ውሳኔ በደቡብ ሱዳን በአንሚስ እዝ ስር የሚውል ጓዱን የሚያጠናክር ከአካባቢ ሀገራት የሚውጣጡ ተጨማሪ አራት ሺህ ወታደሮችን የሚያጠቃልል የጦር ብርጌድ እንዲሰማራ ጠይቋል። ፈጣን እርምጃ ወሳጁ ተከላካይ ብርጌድ የደቡብ ሱዳን መዲናን ጁባን ጸጥታ የማረጋጋትና በዚያ በተሰማራው የተባበሩት መንግስታት ድርጅት ተልእኮ በምህፃሩ አንሚስ ጦር ሰፈሮች ላይ የሚጣሉ ጥቃቶችን የማከላከል ስልጣን እንዲኖረው ነው የሚፈለገው። የጦሩ ብርጌድ ተልእኮውን በጁባ ብቻ ያድርግ መባሉን ግን ማሪና ፔተር እንደ ትልቅ ስህተት ቆጥረውታል። ትኩረታችንን በጁባ ላይ ብቻ ማሳረፍ አይገባንም። ምክንያቱም ውጊያው በዚህች ትልቅ ሀገር ውስጥ ተስፋፍቷል እና በደቡብ ሱዳን የቀጠለውን ውጊያ በጠቅላላ በዓለም ትልቅ የሚባል ሰላም አስከባሪ ጓድ በማሰማራት ለማብቃት አትችልም። ለውዝግብ መፍትሄው ከሀገር ውስጥ መምጣት አለበት። የፖለቲካ ጥናት ቡድን ፍሬድሪሽ ኤበርት ዋና ስራ አስኪያጅ ሄንሪክ ማይ ማይሃክም ወደ ደቡብ ሱዳን ተጨማሪ ጦር የመላኩ ጥያቄ ብቻ አይደለም። በወቅቱ ላለም አቀፉ ማህበረሰብ ትልቅ ተግዳሮት የሆነው በደቡብ ሱዳን የተሰማሩት ሰላም አስከባሪዎቹ ወታደሮችና የታጠቁት ፖሊሶችም ቢሆኑ ስልጣናቸውን እንዲሁም መብትና ግዴታቸውን በቅጡ አለማወቃቸውም ሌላ ትልቅ ችግር ፈጥሯል። በሰላም አስከባሪዎቹ ዘንድ አዘውትሮ እንደሚታየው የአቅም እጥረትና ስልጣናቸውን በተመለከተ የግልጽ መረጃ ጉድለት አለ። በጎርጎረሳዊ 2016 ዓ ም መጀመሪያ ላይ በማላካል በተቀናቃኝ ቡድኖች መካከል ግጭት በተፈጠረበትና በዚያ በሚገኘው የተባበሩት መንግስታት ድርጅት መጠለያ ጣቢያ ላይ ጥቃት በተጣለበት ጊዜ የአንሚስ ወታደሮች ጣልቃ ገብተው ግድያውን እስኪያስቆሙ ድረስ ብዙ ጊዜ ነበረ የወሰደባቸው። ከግጭቱ በኋላ የተካሄዱት ምርመራዎች ሰላም አስከባሪዎቹ ወታደሮች በእንዲህ አይነት ጊዜ ምን ማድረግ እንደሚፈቀድላቸውና እንደማይፈቀድላቸው በትክክል አለማወቃቸውን በማመልከት ትዕዛዝ በጽሁፍ እንዲሰጣቸው ግልጽ አድርገዋል። የደቡብ ሱዳን የሽግግር ብሔራዊ አንድነት መንግስት የዩኤስ አሜሪካ ረቂቅ ውሳኔ የሀገሩን የግዛት ሉዓላዊነት የሚሸረሽርና ሀገሪቱንም እንደገና ወደ ቅኝ አገዛዙ ዘመን የምትመለስበትን ስጋት የሚደቅን ነው፣ ማለትም የተባበሩት መንግስታት ድርጅት ሀገሪቱን እንዲያስተዳድር ስልጣን የሚሰጥ ነው በሚል ውድቅ አድርጎታል። እንደተሰማው በደቡብ ሱዳን ውጊያው እንደገና ካገረሸ በኋላ አንድ የቀድሞ የዩኤስ አሜሪካ ልዩ የደቡብ ሱዳን ልዑክ የተባበሩት መንግስታት ድርጅትና የአፍሪቃ ህብረት ባንድነት ደቡብ ሱዳንን በጋራ እንዲያስተዳድሩ ባለፈው ወር ሀሳብ አቅርበዋል። የደቡብ ሱዳን መንግስት ይህንኑ የዩኤስ አሜሪካ ረቂቅ ውሳኔን ውድቅ ካደረገ በኋላ የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ዲፕሎማቶች በደቡብ ሱዳን ተጨማሪ አራት ሺህ ወታደሮች እንዲሰማሩ የቀረበው ረቂቅ ውሳኔ ላይ ማሻሻያ አድርገው የጓዱን ተልእኮ ለመጀመሪያ በአራት ወራት ለመገደብ መወሰናቸውን አመልክተዋል። ተሻሽሎ በወጣው ረቂቅ ውሳኔ መሰረትም በደቡብ ሱዳን ይሰማራ የተባለው ጓድ ይህችኑ የምስራቅ አፍሪቃ ሀገር ለቆ የሚወጣበት ግልጽ እቅድም እንደሚኖርና ከሀገሪቱ የብሔራዊ አንድነት የሽግግር መንግስት ጋር በአንድነት እንደሚሰራ ተገልጿል። ከአካባቢ ሀገራት የሚውጣጣው የጦር ብርጌድና በዚያ በተሰማራው አንሚስ እዝ ስር እንዲውል የታሰበው ጓድ ስምሪት እክል ከገጠመው የጸጥታ ጥበቃ ምክር ቤቱ ከአንድ ወር በኋላ በደቡብ ሱዳን ላይ የጦር መሳሪያ ማዕቀብ እንዲጣል ጥሪ አስተላልፏል። የጸጥታ ጥበቃ ምክር ቤቱ ባለፉት 18 ወራት ውስጥ በደቡብ ሱዳን ላይ ማዕቀብ እንደሚጥል በተደጋጋሚ እዛቻ ቢያሰማም እስካሁን ይህንኑ እዛቻውን በተግባር አልተረጎመውም። ይህ አይነቱ ማዕቀብ የደቡብ ሱዳን ተቀናቃኝ ወገኖችን የሚጎዳ መሆኑ የማያጠራጥር ቢሆንም በተለይ በከባድ ጦር መሳሪያና በተዋጊ አይሮፕላኖች በሚጠቀመው የመንግስቱ ጦር ላይ የሚያሳርፈው ተጽዕኖ ከፍተኛ እንደሚሆን ተንታኞች ገልጸዋል። የተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት ትናንት ባካሄደው የድምፅ አሰጣጥ ስነ ስርዓት ዩ ኤስ አሜሪካ በደቡብ ሱዳን አራት ሺህ ተጨማሪ ወታደሮች እንዲሰማሩ ያቀረበችውን ረቂቅ ውሳኔ አጽድቋል።